የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 20 2015 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዛሬ ለምሽቱ የያዝንላችሁ በትላንትናው ምሽት እንዳስተዋወቅናችሁ የአንድ የሙሉ ሰዓት የውይይት ፕሮግራም ነው። ይህም ፕሮግራም የምናሰማችሁ በድጋሚ ነው። ኢትዮጵያ የሰላም መንገዶች የተሰኘ በዚህ ርዕስ የተሰናዳ የአንድ ሰዓት ተኩል ውይይት ባለፈው ሳምንት አስደምጠናችሁ ነበር። እጅግ የተለያዩ ሀሳቦች ያሏቸውን ኢትዮጵያውያን በአንድ መድረክ በአንድ ስቱዲዮ ውስጥ ተቀምጠው ሀሳባቸውን እንዲያሸራሽሩ ጋብዘን ሀሳባቸውን አንሸራሽረዋል። የዚህን ውይይት የመጀመሪያና ሁለተኛ ክፍል ባለፈው ሳምንት አስደምጠናችሁ ነበር። ዛሬ በድጋሚ ይዘንላችኋል። ቀሪ ሰዓታችንን ሙሉን የሚይዘው ሲሆናል ዌብሳይታችን ላይ፣ በፌስቡክ፣ በዩቲዩብ በተመሳሳይ ሰዓት በቀጥታ መከታተል ትችላላችሁ። የእለቱን ዜናዎች፣ ትኩስ የሆኑ ክንዋኔዎችን ዌብሳይታችን እና ማህበራዊ ገጾቻችን ላይ እንደደረሱ እናወጣለን። በዚያ ታገኙታላችሁ። ለምሳሌ ዛሬ በትግራይ ክልል የተካሄደውን ውይይት የተመለከተ ዘገባ ከዌብሳይታችን ላይ መከታተል ትችላላችሁ። አሁን ወደ አሜሪካ ድምጽ ስቱዲዮ ውይይቱ ወደ ተካሄደበት ስቱዲዮ አርባ ሰባት ልውሰዳችሁ በዚያ ውይይቱን የመራው አሉላ ከበደ ነው ቀሪውን ሰዓት ውይይቱን ይይዛል አሉላም መሰናበቻውን ያደርጋል እኔ በነገው ምሽት ተመልሼ እመጣለሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆይታችሁ ውይይቱን ተከታተሉ አስተያየቶቻችሁንም አካፍሉን መልካም ቆይታ ሰላም፣ ጤና ይስጥልኝ ተመልካቾቻችን። ኢትዮጵያ የሰላም መንገዶች፣ ይህ በኢትዮጵያ የሰላም ጉዳዮች ላይ ትኩረት አድርገው የሚካሄድ የአሜሪካ ድምፅ ልዩ የቴሌቪዥን ፕሮግራም ነው። ውይይቱን በመምራት የማስተናግዳችሁ አሉላ ከበደ ነኝ። ለድፍን ሁለት ዓመታት በዘለቀ የከፋ ግጭት ብዙ ጉዳት ደርሷል። በሁሉም አካባቢዎች የተፈናቀሩ ሚሊዮኖች ከስቃይና ከእንግልት የሚታደግ ደራሽና አጋዥ ዛሬ ይሻሉ። በአካልም በስነ ልቦናም ላይ የደረሰው ቁስልና ህመም ሕክምናና እንክብካቤ ይሻል። ለዚህ ሁሉ ታዲያ ቁልፉ ሰላም ነው። የሰሞኑ ነፋስ ተስፋን የፈነጠቀ ይመስላል። ዘላቂና እውን ይሆን ዘንድ ምን ይጠይቅ ይሆን? ኢትዮጵያ የሰላም መንገዶች በዚህ ጥያቄ ላይ ተንተርሶ የተሰናዳ ዝግጅት ነው። በተለይ በውጭ ሀገር የሚኖረው ትውልድ ኢትዮጵያ በትውልድ ሀገሩ ላይ ሰላም እንዲሰፍን፣ አንድነቷና ልዑላዊነቷ እንዲጠበቅ፣ ወደ ልማትና እድገት እንዲዘልቅ ሊያግዝ የሚችል ገንቢ ሚና ሊጫወት ይችል ይሆን? በግጭቶች ተጠምደው ከቆዩ የተለያዩ የኢትዮጵያ ማህበረሰቦች የወጣችሁ የተለያዩ ሀሳቦችም ያሏችሁ ትውልደ ኢትዮጵያ ናችሁ። ፋይዳችሁ ምንድን ነው? ሀሳባችሁን አንሸራሽሩ። ግድያዎች እንዲቆሙ ለሰላም ለአብሮነትና ለእድገት እንቅፋት ይሆናሉ የምትሏቸውን ሁነቶችና አድራጎቶች አጉልታችሁ ለማሳየት አማራጭ የምትሏቸውን መፍትሄዎች ሀሳቦች ለመሰንዘር እነሆ እድል የምታገኙበት መድረክ ነው። እንኳን ደህና መጣችሁ። መልካም የውይይት ጊዜ። የመድረክ ተወያይ እንግዶቻችን አቶ ሄኖክ አበበ የህግ ትምህርትም አጥንተዋል። አቶ ሄኖክ ከኢትዮጵያ ጉዳዮችም በጥናት ላይ ቆይተዋል። አሁን የሚኖሩት እና የሚሰሩት እዚህ ዋሽንግተን ዲሲ አካባቢ ነው። ወይዘሪት ማዕዛ ግደይ የዓለም አቀፍ ግንኙነት ባለሙያና ኦምና ትግራይ በተባለ የትግራይ ተወላጆች መብት ተሟጋጅ ዓለም አቀፍ ድርጅት የማህበረሰብ አደራጅ ናቸው። በትግራይ የመጀመሪያው የነጻ ሴቶች መብት ንቅናቄ ተባባሪ መስራችም ናቸው። ረዳት ፕሮፌሰር ኢታና ሀብቴ በተፈጥሮ አካባቢ ታሪክ፣ በኢትዮጵያና በአፍሪካ ቀንድ የፖለቲካ ታሪክ እንዲሁም በኦሮሞ የኢትዮጵያ ታሪክ ጽሁፎች ምርምሮችን ያካሄዳሉ። በጄምስ ማዲሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ኢታና የአፍሪካ ታሪክና የዓለም ታሪክ መምህርም ናቸው። የስካይፕ እንግዶቻችንም አሉ። ዶክተር ደረሰ ጌታቸው በኒውዮርኩ የኤዮና ኮሌጅ የህብረተሰብ ጥናት እንዲሁም እድገትና ጥናት ትምህርት ክፍል መምህር ናቸው። የማህበረሰብ፣ የሰው ዘር፣ የብሔረሰቦች ግንኙነት፣ የከተማ አኗኗር፣ ቤተሰብና ማህበረሰብ እንዲሁም ማህበራዊ ችግሮች ላይ ያተኮሩ ትምህርቶችን ያስተምራሉ። አቶ አለማየሁ ፈንታው የህግ ባለሙያና ተንታኝ ናቸው። በመቀሌ ዩኒቨርሲቲ ህገ መንግስታዊ ህግ፣ ፌዴራሊዝምና የሰብአዊ መብቶችን አስተምረዋል። የግጭት ትንታኔና አፈታት ጥናት አዋቂም ናቸው። ዶክተር አለማየሁ ብሩ የፖለቲካ ፍልስፍና አዋቂ ናቸው። በቨርጂኒያ ግሎባል ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ ፍልስፍና አስተምረዋል። በውይይቱ ለመታደም እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንን እንኳን ደህና መጣችሁ። የሚቀጥለው አንድ ሰዓት ረስ ሊዘልቅ የሚችለው ውይይታችን መልካም እንደሚሆን እናንተም ጥሩ ጊዜ እንደሚኖራችሁ ተስፋ አድርጋለሁ። እንኳን ደህና መጣችሁ። ዩናይት ስቴትስ ውስጥ የሚኖረው ትውልድ ኢትዮጵያ ከትውልድ ሀገር ውጭ ከሚኖረው ኢትዮጵያ ዳያስፖራ እጅግ ግዙፉ ነው። በዚህ ግዝፈቱና አሜሪካ በዓለም ፖለቲካና ምጣኔ ሀብት ውስጥ ባላት ቦታ ምክንያት ድምፁን ለዓለም አቀፍ ማህበረሰብ በክፉም በደጉም በማሰማት በኩል ጎላ ብሎ ይታወቃል። በቀውሱ ሁለት ዓመታት የተጫወተውን ድርሻ ያህል አሁን ሰሜን ኢትዮጵያ በሚስተዋለው የሰላም ድባብ ላይ ትርጉም ያለው ሚና ይኖረው ይሆን? አንዳንድ ትውልደ ኢትዮጵያ አሜሪካውያንን ጥቂት ሀሳቦች የያዘውን አጭር ቅንብር እናሰማና ወደ ዛሬው መድረክ እንመለሳለን። እነሆ ዩናይትድ ስቴትስ ውስጥ የሚኖሩና የተለያዩ ማህበረሰቦች አባላት የሆኑ ብዙ ቁጥር ያላቸው ትውልደ ኢትዮጵያ በፌዴራል መንግስቱና በህወሀት መካከል ለሁለት ዓመታት የዘለቀውን ግጭት በሰላም ለመፍታት የተደረሰውን ስምምነት በደስታ እንደሚቀበሉ በተለያዩ አጋጣሚዎች ተናግረዋል። በእርግጥ የድጋፍም ይሆን የተቃውሞ ድምፅ ያላሰሙም አሉ። የትግራይ ተወላጁ አቶ ወልዳይ መስፍን የቨርጂኒያ ነዋሪ ናቸው። የጦርነቱ መቆም በአጠቃላይ ችግር ላይ ላለው የትግራይና የኢትዮጵያ ህዝብ በጣም ጥሩ ነው ብለው ያምናሉ። ግን ደግሞ ይላሉ ጥፋተኛ የሕግ የማቅረብ ሂደቱም ላይ ጥያቄ የሚያስነሳ ነገር ነው። በተጨማሪም የኤርትራ ሰራዊት አሁንም በትግራይ መሬት ላይ ነው ያለው። እንዲሁም ከስምምነቱ በኋላ መደረግ የነበረባቸው ነገሮች አሉ፤ የኢንተርኔት መከፈት፣ የስልክ ግንኙነት በጣም ቀላል የሆኑ እነዚህም ስላልተሰሩ ይህ ሰላም ስምምነት እውነት ነው ወሰኙ ነገሮች አሉ። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ሕጻናት ባለፈው ሳምንት ሰላማዊ ሰልፍ አካሂደው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። እኔ የሚያስደስተኝ ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ እርሃብና ሞት የማይኖር መሆኑ ነው። ሆኖም ይህንን የሰልፍ ዘገባ ያጠናቀረው አሶሼትድ ፕሬስ የሰላም ስምምነት ላይ ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ በዘገባው አመልክቷል። ስለ ድርድሩ ግልጽነት ተፈጻሚነትና የሀገሪቱ የሰላምና ደህንነት የአንድነቷና የሉዓላዊነቷም እጣ ፈንታ እንደሚያሰጋቸው የሚገልጹም ጥቂት አይደሉም። ሁሉም ሕዝብ ያወቀውና አገራችን ሁሉም የተሳተፈበት ድርድሩ ነው ግልጽ የሆነ ነገር ቢሆን በጣም ደስ ይለናል። ቢሊሴ አመራ የሰሜን ኢትዮጵያን ሁኔታ አስመልክቶ የተሰማው ዜና መልካም ቢሆንም በአንጻሩ ደግሞ የምዕራብ ኦሮሚያ ነገር እንደሚያስጨንቃቸው ገልጸዋል። እስፔሻሊ አራት አመት ይሄኛው አዲስ መንግስት ከመጣ ወዲህ ወደዛ አካባቢ በጣም የሚያስጠላ የሚያስጠላ ነገር ነው እየታየም እየሰማም ያለው። ሲልቨር ስፕሪንግ ሜሪላንድ አካባቢ ያገኘናቸው አቶ ታዘብ የሸዋስ በውጭ ሀገር የሚኖረው ማህበረሰብ አንዱ የሌላውን ሀሳብ ለማዳመጥ ፈቃደኛ ካልሆነ ኢትዮጵያን ለማገዝ ያዳግተዋል ይላሉ። ማንም ሊጠቀም አይችልም ከጥላቻ ማንም ሊያተርፍ አይችልም ከጥላቻ። እያየነው ነው ያገኘነው ውጤት አይተነዋል። ጃስ ህዝባችን ነው እየሞተ ያለው፣ ሀገሪቱ ነች እየተጎዳች ያለችው። የሎስ አንጀለስ ካሊፎርኒያ ነዋሪ የሆኑት ወይዘሮ ሶስና ውብሸት ደግሞ ጦርነት አደጋ ስላለው ማህበረሰቡ ለሰላም ህብረት ሊኖረው ይገባል ብለዋል። ጦርነት መቆም አለበት። ለማንኛውም ሀገርም ሆነ ለህዝብ የሚረዳ የሚጠቅም ስላልሆነ የሚገዳደለውም የአንድ ሀገር ህዝብ ስለሆነ ይሄ መቆም ያለበት ነገር ነውና። ይሄ ጥሩ እድል ነው ወደ ሰላም የሚወስድ ብዬ ነው የማምነው። የድርድሩ ነጥቦች በተገቢው ሁኔታ ግልጽ ሆነው አለመቀመጣቸው ለቀጣይ ግጭት መንስኤ እንዳይሆኑ የሚል ሀሳብ እንደሚያሰጋቸው ተናግረዋል። የፕሪቶሪያውንና የናይሮቢውን የአፈጻጸም ስምምነት ተከትሎ መንገድ ተከፍቶ እርዳታ ወደ ክልሉ እየገባ መሆኑን ዓለም አቀፍ የረድኤት ተቋማት የኢትዮጵያ መንግስትና የክልሉ አስተዳደር በተመሳሳይ ይፋ አድርገዋል። ሌሎችም የስምምነቱ ሂደቶች እየተካሄዱ መሆናቸው ተዘግበዋል። በስምምነቱ መሰረት አገሪቱ ወደ ሰላም ጎዳና እንድትመጣ የተያዘው ጥረት እንዴት ይገመገም ይሆን? ከወይዘሪት ማዛ ልጀምር። አመሰግናለሁ ለግብዣው። ያው እንደተባለው ጦርነት በጣም መጥፎ ነገር ነው፣ ለማንም አይበጅም። በጣም መጥፎ እንደሆነ ደግሞ እኔም ፐርሶናሊ ቤተሰቦቼም፣ እኔ የመጣሁበት ክልልም ላለፉት ሁለት አመታት እንዲሁ በወሬ ብቻ ሳይሆን ኑረን አይተነዋል። በሚሊዮኖች የሚቆጠሩ ንጹሐን ዜጎች ሙተዋል፣ ተገድለዋል፣ በረሃብም፣ ሴቶች ተደፍረዋል፣ አብያተ ክርስቲያኖች፣ የእምነት ተቋሞች እንዳለ ወድመዋል። ትግራይ ላለፉት ሰላሳና ከዛ በላይ አመታት ኢትዮጵያ ውስጥ በነበረው አንጻራዊ የሆነ ሰላም ጊዜ ውስጥ የትግራይ ህዝብ ሰርቶ ለፍቶ ያከማቸው ሀብት እንዳለ ወድመዋል ማለት ነው። ይሄንን በታሪክ ብቻ ሳይሆን እንዳልኩት ኖረን ስላየ ነው። ጦርነት ምን ያህል አስከፊ እና መጥፎ እንደሆነ እናውቃለን። ለዛም ነው ከመጀመሪያውኑ ጀምሮ ያሉት የፖለቲካ ልዩነቶች በመወያየት ብቻ እንዲፈቱ፣ በጦር መሳሪያ የሚፈታ ነገር እንደሌለ ሁላችንም አካዳሚሻኖች፣ የማህበረሰቡ አካላቶች በሙሉ ሲናገሩ ነበር። እሱ ሳይሆን ቀርቶ ወደ ጦርነት ተገባና ህዝባችን አለቀ። ስለዚህ አስከፊ እንደሆነ እናውቀዋለን፣ ኑረንበታል። ሰላም እንዲመጣ እንፈልጋለን። አሁን የተፈረመው ስምምነት የሚባለው ያው እንግዲህ በተለያዩ ሰዎች የተለያየ አመለካከት ሊኖር ይችላል። እኔ በግሌ ስምምነቱ ወደ ጦርነት እንድንገባ ያስገደዱንን ነገሮች ኮሌክቲቭሊ የኢትዮጵያ ማህበረሰብ ሁሉንም ያሉትን ጥያቄዎች በደንብ የሚመልስ ስላልሆነ ለጊዜው ትንሽ ፋታ ቢገኝም ተመልሰን ወደ ነበርንበት እልቂት እንዳንገባ፣ ህብረተሰቡ እንዳይጨፈጨፍ እስፔሻሊ ደግሞ ማይኖሪቲ ግሩፖች ተመልሰው ወደ ነበርንበት ሁለት ዓመት አስከፊ ጊዜ እንዳይገቡ እንሰጋለን፣ እንፈራለን። ምክንያቱ ሰላም ተብሎ የተጀመረ ነው። ግን የእውነት ጥያቄዎቹ አልተመለሱም፣ አሁንም ማለት ነው። አመሰግናለሁ። ወይዘሪት መዓዛ፣ የመክፈቻ ጥያቄያችን ለሶስታችሁም ነው እንግዶቻችን። በተመሳሳይ ሁለቱ ወገኖች በስምምነቱ የደረሱበትንና ለማስፈጸምም ቁርጠኛ መሆናቸውን የገለጹበትን ይህን ውሳኔ እስካሁን እውን ካደረጉት አንጻር እንዴት ይገመግሙታል? አቶ ሄኖክ የእርስዎ ነው ቀጣዩ። አመሰግናለሁ። ሂደቱን ስናየው መልካም ነው። ማዛ እንዳለችው ማለት ነው ላይ እዚህ ደረጃ ራሱ መደረሱ ጥሩ የሚባል ነው። ግን የሰላም ስምምነት መፈረሙ ብቻውን ወደ ኋላ እንዳንሄድ ተመልሰን ወደ ጦርነት እንዳንገባ የሚያደርግ ጉዳይ አይደለም። ስምምነቱ መፈጸም መቻል ያለበት፣ ስትፈጽመው ደግሞ በቅል ልቦና ነው መፈጸም ያለበት። ስምምነቱ ላይ ምናልባት ፕሪቶሪያ ላይ የተፈጸመውን ስምምነት አይታችሁት ከሆነ አንቀጽ 12 ላይ ጉድ ዊል የሚል አለው ጉድ ፌዝ የሚል ማለት ነው። ቅልቦና ነው በቅልቦና ከተፈጸመ ፖለቲካል ዊል ካለ፣ የፖለቲካዊ ፍላጎት ካለ ነው ያ ነገር መሬት ላይ ወርዶ ማህበረሰቡ ሊጠቀም የሚችል። ቅልቦና ከሌለ፣ የፖለቲካዊ ፍላጎት ከሌለ የምትሾልክበት መንገድ ብዙ ነገር አለ። ምናልባት ስሜ የፈረሙት ቲ ፒ ኤል ኤፍ ነው ወይ ትግራይ ኮምፓተንት ነው ወይ ቲ ዲ ኤፍ ነው ያልክ ነገሮችንም ልታመሰቃቀል ትችላለህ። ፖለቲካል ዊል የፖለቲካዊ ፍላጎት ከሌለ በተለይ ሚሊታሪው ላይ ያሉት፣ ፖለቲካው ላይ ያሉት ጋኑን የያዙት ሰዎች እነሱ ናቸው የሚያስፈጽሙት እነሱም ነው ሲፋለሙ የነበረ። ግን ደግሞ አዳፋው ላይ ወይ ዳፋው ደግሞ ንጹሃን ላይ ነው የነበረ ማለት እና እነዚህ ፓወር ላይ ያሉት ሚሊታሪም ላይ ፖለቲካም ላይ ያሉት ፖለቲካል ዊል ከሌላቸው እና ቅንነት ከሌላቸው እና እንዲፈጸም ካላደረጉ አሁንም ተመልሰን ወደኋላ ኋላ ልንሄድ እንችላለን። እስካሁን ባየ ነው ስጋት አለኝ። ስጋት አለኝ። ግን እስካሁን ባየ ነው መንገድ በተለይ በኢትዮጵያ መንግስት በኩል እየተደረገ ያለው ነገር የሁማኒታሪያል የሆኑ ነገሮች ሰርቪሶች፣ እንዲጀመሩ እርዳታዎች፣ መድኃኒቶች እንዲገቡ እየተደረገ ያለበት መንገድ አለ። ነገር ግን በዛኛው ወገንም ወታደሮችን ወደኋላ ወደ ቀያቸው እየመለስን ነው ያለን፣ ዲዝንጌጅመንት የሚባለውን ፕሮሰስ ጀምረናል። ግን አንዳንድ ነገሮች አሉም ይባላል። እስቲል ፖዘቲቭ ነገር አለ፣ አዎንታዊ የሆነ ሁኔታ አለ ግን ምንትን አይደለም አሁን ማረጋገጫ አይደለም። የሆነ ሂደት ላይ ደርሶ ሊመለስ ይችላል፣ በሂደት የሚታይ ነው። ከተመለሰ ደግሞ አስቸጋሪ የሚሆን የመጀመሪያው የሰላም ስምምነት ከፈረሰና ወደ ጦርነት የምንሄድ ከሆነ ከዛም በኋላ የሚመጣው ደግሞ በሕይወትም በኮስትም በታይም በጣም ኮስት የመሆን ነገር ሊኖር ስለሚችል ይህንኑ አጥብቀን ብንይዝ መልካም ነው ብዬ አስባለሁ። መልካም አመሰግናለሁ። አቶ ሄኖክ ዶክተር ኤታና ወደ እርስዎ ነው የምመጣው። ስምምነቱ ሁለቱም ወገኖች ተገዥነታቸውን ቢያረጋግጡም ጦርነትን ያህል የብረት ታዋጋ ቢያስከፍልም በእርግጥ ይሰምር ይሆን ተጨማሪ ደም መፋሰስ ማስቀረት ይቻል ይሆን ሲሉ ዘለቄታውን የሚጠይቁ ወገኖች አሉ። አሁን የመድረኩ ተወያዮችም በአንፃሩ ባነሱት ደረጃ ይህን በተመለከተ የእርስዎ አስተያየት ምንድን ነው? አመሰግናለሁ። ሎላ፣ እንግዲህ የስምምነቱ አፈጻጸም ዘላቂነቱን ስንመለከት ብዙ ነገር ውስጥ ሊወስደን የሚችል ነገር ነው ስለ ዘላቂነት የምናወራ ከሆነ ማለት ነው። ምክንያቱም ዘላቂ ሰላም ማምጣት እንደዚሁ ፊርማ ስለተፈረመ ዶክመንት ስለተቀያየሩ፣ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። እኛ ራሳችን ስንነጋገር ስንወያይ እቺ ሀገር እያለፈችበት ያለውን ሁኔታ እውቅና ሰጥተን ተነጋግረን መነሳት ነው ያለብን። ያንን ነገር እውቅና የሚሰጥ ስምምነት ከሆነ ስለ ዘላቂ ሰላም ማውራት ይቻላል። ለምሳሌ አሁን ባለፉት ሁለት ዓመታት ውስጥ ትግራይ ላይ የተፈጸመው ጦርነት የሚባል ነገር ነው። በእርግጥ ጦርነት ብለን የምንገልጸው ነገር ነው ወይ? እንደኔ እንደኔ ጦርነት የሚባል ነገር ሳይሆን የዘር ፍጅት ተብሎ ሊገለጽ የሚችል ነገር ነው እና የሕዝቡን ሕመም የሕዝቡን ችግር ማውራቱ ራሱ የዘላቂነቱ ስምምነቱ አካል ነው የሚሆነው። ዋናው አንዱ እሱ ነው። ሁለተኛው ነገር ሰሜን ኢትዮጵያ ላይ ወይ ደግሞ ትግራይ ላይ የተፈጸመው ጦርነት እና አሁን ደግሞ ስምምነት አለ ካልን ለኢትዮጵያ ሰላም የሚሰጥ ብቸኛ ስምምነት እሱ ሊሆን አይችልም። ምክንያቱም አገሪቷ አሁን መላው አገሪቷ ችግር ያለችው አሁን እዚህ ቁጭ ብለን እኔ እናንተ ስንነጋገር፣ ስንወያይ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ኦሮሚያ ወረዳዎች ተፈናቅለው ወደ ከተማ እየገቡ አሁን ስንነጋገር ጉጂ ላይ እንደዚህ ነው። ማዕከላዊ ኦሮሚያ ላይ፣ ምዕራብ ኦሮሚያ ላይ እንደዚህ ነው። ሁሉም ቦታ ችግር አለ። ይሄንን ሁሉ እይታ ውስጥ ያስገባና ያገናዘበ ነገር ማምጣት መነጋገር ስንችል ነው ስለ ዘለቄታ ማውራት የምንችለው። ትግራይን በተመለከተ ግን አሁን የመጣው ፋታ ቢያንስ ቢያንስ ለተሰደደው ለተፈናቀለው ሕዝብ እፎይታ ሊያመጣ የሚችል ነገር ነው ለመጀመር ራሱ ማለት ነው። ነገር ግን እቺን ብቻ ተናግሬ አቆማለሁ። በአጠቃላይ የኢትዮጵያን ችግር መመልከት ከፈለግን፣ ፍላጎቱ ካለ፣ ለመነጋገሩ ራሱ ፍላጎቱ ካለ፣ ስር መሰረቱ ምንድን ነው የአገሪቷ ችግሮች የሚሉትን አንድ በአንድ አንስተን ማውራት ነው ያለብን። ለምሳሌ ይሄ ጦርነት የተነሳው ምክንያት አለው። 2018 በአውሮፓ አቆጣጠር ማለቴ ነው። እዛ ተስፋ የተጣለበት ፖለቲካዊ ሽግግር መፍረሱ ወደ ጦርነት አገሪቷን የወሰደው እሱ ነገር። ደግሞ የፈረሰበት ዋና ምክንያት አለው፣ ታሪካዊ አመጣጥ አለው። ፖለቲካዊ ፍላጎቶች አሉ፣ የሚጋጩ የሚወዳደሩ ሀሳቦች አገሪቷ ውስጥ አሉ፣ ወደ ጦርነት የወሰደው ማለት ነው። ይሄ ደግሞ ከአገሪቷ አመሰራረት ጀምሮ የሚታይና ለድርድር የሚቀርብ ነው። አሁን ቅድም አንድነት ስትል ሰምቼ ነበር። አንድነት ራሱ ኢትዮጵያ የምንለው ራሱ ለድርድር መቅረብ ያለበት ጉዳይ ነው። ተነጋግሮ ውይይት ካስፈለገ ክርክር ካስፈለገው ሰላም ይምጣ ከተባለ ሁሉም ነገር ለድርድር ይቅረብ መቅረብ አለበት ባይ ነው። በዛ መልኩ ነው ዘላቂ የሆነ ነገር ማምጣት የምንችለው። መልካም ወደፊት አማራጮችን ሊሆኑ ይችላሉ የሚሉት የምትሏቸውን ወደኋላ ላይ እንመለከታለን። ግራና ቀኝ ሀሳቦችንም እንዲሁ እናስተናግዳለን። አድማጮች ውይይቱ ይቀጥላል። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስፕ አውታር በኩል አድርሱን። ጋቢና ቪኦኤ የስቱዲዮ ተወያይ እንግዶቻችንን ላስታውስ። አቶ ሄኖክ አበበ፣ ወይዘሪት መዓዛ ግደይና ዶክተር ኢታና ሀብቴ፣ በስካይፕ መስመር አቶ አለማየሁ ፈንታው፣ ዶክተር ደረሰ ጌታቸውና ዶክተር አለማየሁ ብረዋሉ። ወደ ስካይፕ መስመር ልሂድና ዶክተር አለማየሁ ቀዳሚው ጥያቄ ለርሶ ነው። በተለይ እጅግ የከፋ አልቂት ያስከተለውን ጦርነትና በተለያዩ የሀገሪቱ ክፍሎች የሚፈጸሙ ግድያዎችን ተከትሎ በሁሉም ወከል ወገን እጅግ የተካረረ ሁኔታ ተመልክተናል። እንዳለመታደል ሆኖ ግን የተፈጠረው መቃቃርና በጽም መታየቱ እንግልት በበዛበት ሕዝብ ዘላቂ ሰላም ላይም ማጥላቱ አልቀረም። ግለሰቦች ይልቁንም ደግሞ ሊቃኑ የሚያራምዱት የጥላቻ ስሜት እንደተባለው የማህበረሰቦችን አብሮ መኖር አደጋ ላይ የጣለው ከሆነ አንድ አገር አንድ ምድር ላይ መኖራቸው ላይቀር ወይንም አንዱ ሌላውን አጥፍቶ ላይጨርስ ከዚህ ሁሉ ጥላቻ ትርፉ መጨረሻው ግቡ ምንድን ነው፣ ዶክተር አለማየሁ? ስለ ጥላቻ አይደለም፣ ስለ ሰላሙ ብናወራ ጥሩ ነው። የሰላም መንገዶች ስለተባለው የሰላም መንገድ አንድ ነው ያለው ብዬ ነው ምገምተው። መንገዶች ካልን ፓራለልም ሊሆን ይችላል እና ኢምፕሊኬሽኑ ትንሽ ጥሩ አይደለም። አሁን የተደረገው በመንግስትና በቲኬሌ መካከል የተደረገው ስምምነት እርግጥም ሰላም አጭሯል። ተስፋን ፈጥሯል። መላው የኢትዮጵያ ህዝብ ዘንድ ግን በጣም ፈጣን እና መብረቃይ በሚባል ደረጃ በመሆኑ ምክንያት እንደው ለማመን ቸግረዋል ህዝቡ። ምክንያቱም ድንገት የተፈጠረ ነገር ነው። በጠላትነት ተፈርጆ ሲጨራረስ የነበረ ሀይል በአንድ ጊዜ የሰላም ሰባት ሆኖ በአንድ ጊዜ እንዲህ መውጣቱ ያለው ማመን እስኪመጣ ድረስ አድርሶናል ሁላችንም አሁን የሆነው እንግዲህ ስምምነቱ ሰላም መፍጠር ይባላል እንጂ ሰላም ገና ነው ስቲሊቲ ሴሴሽን ወይም ደግሞ ተኩስ ማቆምና ጥላቻ የመዝራት እንዲቆም የሚል ነው ስምምነት የተደረገው ይሄ ማለት ምንድን ነው ቫዮለንስ ይቁም ነው ቫዮለንስ ሰላም አይደለም። በራ ምንድነው እንዳሁም የሚሆነ አሉታዊ ሰላም ነው የሚሆን ማለት ቫውለንስ ባለመኖ ሰላም አለ ነው እንጂ ሰላምን ከውስጡ ሰልፍ ጀነሬቲቭ በሆነ መንገድ ማሳደግ አይደለም። ስለዚህ ኔጋቲቭ ነው ኔጋቲቭ ፒስ ነው ማለት ይቻላል። ይሄ ሆስቲሊቲ ማቆም ኔጋቲቭን ወደ ፖዚቲቭ መለወጥ የሚቻለው በጣም ብዙ ርቀት መሄድ ይፈልጋል። ይሄንን ኦፖርቹኒቲ መጠቀም ያስፈልጋል። በተለይ ቅድም ብዙ ሰዎች እንዳነሱት ለዚህ ጦርነት ምክንያት የሆነ ዋና መሰረታዊ ምክንያቶችን አድሬስ ማድረግ በጣም ይጠበቃል ብዬ ገምታል። ይሄ ብዙ አገር ውስጥ አፍሪካ በተለይ ብዙ ሰላም ተፈጥሮ እንደገና መልሰውትን ፈርሰዋል። የጦርነት ፓተርንና ሎጂክ ይታወቃል። የሰላም እንደዚህ አይነት ሲፈጠር ግን አይታወቅም። ቀላማም ሊሆን ይችላል። መልካም አመሰግናለሁ ዶክተር አለማየሁ። እንግዲህ በርከት ያሉ ጥያቄዎችን እንድናስተናግድ በዝግጅቱ የተካተቱ ብዙ ሀሳቦች አሉ ከአድማጮች የሚጠየቁ እዚህ ካላችሁ ታዳሚዎች የሚጠየቁ አሉና፣ አሁን ከተጠበቀው በላይ ረዘም ረዘም ያለ ሰዓት ነው። ተሳታፊዎች የወሰዳችሁት በተቻለ መጠን በቀጥታ ለተጠየቀው ጥያቄ መልስ በመስጠት አጭር በማድረግ ተባበሩን። ወደ ሁለተኛው እንግዳ አሻገራለሁ። ዶክተር ደረሰ ወደ እርስዎ ነው የምመጣው በተለይ ደም መፋሰሱን ተከትሎ ስለ ተባባሰው የጥላቻ ስሜትና ስለደቀነው ፈተና ምን ይላሉ? ህዝቦችን አብሮ የሚያኗኑር ጤናማ ሁኔታስ እንዴት ይፈጠራል? አመሰግናለሁ። አሉላ እንዲሁም አሜሪካ ድምፅ የኢትዮጵያ ቋንቋዎች ፕሮግራም ዴስክ ይህን ጉዳይ በማዘጋጀቱ እና እኛንም በመጋበዙ ላመሰግን እወዳለሁኝ። ይሄ ጦርነት ሁለት ዓመት ፈጅቷል። በግምት ከግማሽ ሚሊዮን ሕዝብ በላይ ኢትዮጵያውያን በብሔረሰብ ከሄድን ትግሬዎች፣ አማሮች፣ አፋሮች፣ ኢትዮጵያ መከላከያ ሰራዊት ውስጥ ያሉ የተለያዩ ብሔር ብሔረሰብ አባላት እንዳለቁ እንሰማለን። ጦርነት ብዙ የሰው መፈናቀል የሕፃናትና የእናቶችን ሞት፣ በሴቶች ላይ የሚደረግ ጥቃት እንዳደረሰ ሁላችንም እናውቃለን። ይሄ ጥቃት ይሄ መከራ ይሄ ስቃይ በሁሉም ኢትዮጵያዊ ቤት በር ያንኳኳ ስቃይ ነው። ይሄንን ስቃይ ለማለፍ ለመሻገር፣ እንግዲህ የመጀመሪያ እርምጃ የሚሆን የሰላም ስምምነቱ ተደርጓል አይ ቲንክ የሰላም ስምምነቱ ጦርነቱን ተኩሱን ለማቆም ሆስቲሊቲን ለማቆም ይረዳል። ግን ቅድም እንደተባለው ዘላቂ የሆነ መፍትሔ ለኢትዮጵያ ለማምጣት መጀመሪያ እንጂ መጨረሻ አይደለም። እዚህ ላይ ሶስት ነገሮች ቢደረጉ መልካም ነው ብዬ አስባለሁ። አንዱ ምንድን ነው? እንደ ሕዝብ እንደ ኢትዮጵያውያን እርስ በርሳችን የተጣላንባቸው የተጋጨንባቸው ብዙ ነገሮች አሉ። እነዚህን የግንኙነት መስመሮች የተበላሹ መስመሮች ማስተካከል ግድ ይላል። ቤተሰብ ፈርሰዋል፣ የእምነት ተቋማት ፈርሰዋል፣ ትምህርት ቤቶች ፈርሰዋል፣ ጤና ተቋማት ፈርሰዋል። እነዚህን ሁሉ መልሶ የመገንባትና የማስተካከል ኃላፊነትም ይገባናል። ሪስቶር ሪቢልድ ማድረግ አለብን። ትልቁ ግን መፍትሄ መስሎ የሚታየኝ እና ያልተሰራ የቤት ስራ ምለው የኢትዮጵያ የወደፊት የፖለቲካ ስርዓት ምን ይሆናል የሚለው ነገር እውነተኛና ግልጽ የሆነ ውይይት ተደርጎበት ህገ መንግስታዊ ስምምነት ላይ አልደረስንም። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት፣ ኤምፓየር ናት፣ ሀገራዊነቷ እና ሉዓላዊነቷ አሁንም ጥያቄ ውስጥ ነው የሚሉ ወገኖች አሉ። በተለያየ ብሔረሰብ የተደራጁ እስከ መገንጠል ድረስ የሚጠይቁ ኢትዮጵያ እንደ ማንኛውም ሀገር በሀይል በንግድ በህብረተሰብ መፋሰስ ሞቢሊቲ የተፈጠረች ዘመናዊ መንግስት ሆና የወጣች ሀገር ናት። ዴሞክራሲያዊ ያልሆነችም መብቶችን ለዜጎች በእኩልነት አካፍለን ነገ የምንገነባው ሀገረ መንግስት ስቴት ያስፈልገናል ብለው የቆሙ ወገኖች አሉ። በእነዚህ ሁለት ትርክቶች መካከል ያለው የማያባራ ግጭትና ክርክር ነው ወደ ጦርነት ያደረሰን። ጦርነቱ ጋር ሳንደርስ እውነተኛ የሆነ መፍትሄ ማምጣት ይገባናል። በአይነኛ መልካም አመሰግናለሁ። ለተከታዩ ጥያቄ አቶ አለማየሁ ፈንታውን ልጋብዝ። አቶ አለማየሁ በግጭት ብዙ መከራ ማስተናገድ ስለተገደዱ ህዝቦች በሰላም አብሮ የመኖር እጣ ምን ይላሉ? አመሰግናለሁ። አሉላ አጠቃላይ ለቪኦኤ የአፍሪካ ቀንድ ፕሮግራም አዘጋጆች እድሉን ስለሰጣችሁኝ ለማመስገን እወዳለሁ። እንደሚታወቀው ፕሪቶሪያ እና ናይሮቢ ላይ ትልቅ እምርታ ነው ማለት እንችላለን። ሲካሄድ የነበረውን ደም አፈሳሽ ውጊያ ማስቆም መቻሉ ትልቅ ነገር ነው። ካሉት አራት የሰብአዊ እገዛ ማድረሻ ኮሪደሮች ሶስቱ ተከፍተው እርዳታ ለተቸገረ ሕዝብ መድረስ ጀምረዋል። በሁለቱም ወገን በጎ ፈቃድ ሙሉ በሙሉ ስምምነቱ ተግባራዊ ይሆናል ብዬ ተስፋ አድርጋለሁኝ። እስካሁን ድረስ በጥሩ ሁኔታ ፕሮግሬስ እያደረገ ነው ያለው። ይሄንን ነው ለምችለው፣ እስካሁን ነው። አመሰግናለሁ። እንግዶቻችን ሁላችሁንም አመሰግናለሁ። ሌሎች በቀጥታ የሚቀርቡ የተመልካች ጥያቄዎች ካሉ በሌላ ጥያቄ ይመለሳለሁ። ወደፊት ሊያስኬዱ ይችላሉ፣ የሰላም መንገዶችና የመፍትሄ ሀሳቦችን ይሰጣሉ የሚባለው ጉዳዮች ላይ እናተኩራለን። ታዳሚዎች ጥያቄ እንድታነሱ በመጀመሪያ ዙር ሶስት ጥያቄዎች እንቀበላለን። ኋላ ላይ ደግሞ ሰፋ ያለ ሰዓት ወስደን የብዙዎቻችሁን ጥያቄ እናስተናግዳለን። ብዙ ጥያቄዎችን ነው ማየው። ከኋላ ልጀምር፣ መጨረሻ ያሉት ከመጨረሻ ሁለተኛው። አመሰግናለሁ። ሄኖክ እባላለሁ፣ ቪኦኤን። አመሰግናለሁ ይህን ዝግጅት በማሰናዳታቸው። አጠር ያሉ ሁለት ጥያቄዎች አሉ። መጀመሪያ ለዶክተር ኢታና ነው ሁለተኛው ሁሉን የሚያፈለገ ሰው ሊመለሰው ይችላል። ዝርዝር ጥያቄ ጠይቀው ሁለት ነገሮች ነው ዶክተር ታና ጠይቀው። የመጀመሪያው ጥያቄ ምንድ ነው ትግራይን በተመለከተ ያነሱት ነገር አለ። ጥሩ ነው። የተፈጸመውን ችግር የደረሰውን ሰብዓዊ መብት ቀውስ ጠቅሰዋል። ወለጋ ውስጥ እየተፈጠረ ስላለው የአማሮች ጭፍጨፋ ምንም አላሉ። ለምንድን ያ ፉክክር ውስጥ ለመግባት አይደለም ይሄን ነገር የማነሳው ብዙ ጊዜ ይሄን ትሬንድ ያለ ስለሚመስለኝ ነው። እና ከዚህ በፊት ይሄን ነገር አንጸባርቀው ከሆነ ሊመልሱት ይችላሉ። ሁለተኛውና ግን ዋናው ጥያቄ ኢትዮጵያን ችግር ለመፍታት በስቴቱን አገረ መንግስቱን በተመለከተ ራሱ እንደ አገረ መንግስት ድርድር ላይ ሊቀርብ ይገባል የሚል ሀሳብ አንስተዋል። ይሄ ከዚህ በፊት አዲስ ሀሳብ አይደለም። በተደጋጋሚ ይነሳል። ለእኔ ግን ድርድር ማለት ምናልባት ሊያብራሩት ይችላሉ። ድርድር ጥሩ ሀሳብ አይመስለኝም። የጉልበተኞች ጨዋታ ነው ድርድር አሁን በዚህ በጦርነቱ ላይ እያየነው ነገር እሱ ነው። ጉልበት ያለው ሰው የሚፈልገውን ያደርጋል። ያ በዛ መንገድ ኢትዮጵያ ውስጥ ያለው የፖለቲካ ተዋጽኦ ደግሞ አሁን ባለው ሁኔታ በብሔር የተዋቀረ በመሆኑ አሁንም የብሔሮች የጉልበት ጨዋታ ወደሚያሸነፈ ብሔር የሚፈልገውን የሚያገኝበት አይነት መንገድ ውስጥ ሊያስገባን ይችላል ብለው አያስቡም ወይ? ይህን እንዴት ይመለከቱታል? ለሁላችሁም የማነሳው በዘላቂነት የኢትዮጵያ ችግር እንዴት ሊፈታ ይችላል ብላችሁ ታምናላችሁ? ችግሩን አውቀነዋል፣ እንዴት ይፈታል ብላችሁ ታምናላችሁ? አመሰግናለሁ። መልካም፣ የመጀመሪያው ለእርሶ በቀጥታ ስለተደረገ ዶክተር ኢታና አርሶን ላስቀድም፣ ሌላውን ክፍት እናደርጋለን። ጥሩ፣ እንግዲህ ሁለት ጥያቄ ነው ጠየቀው። አንደኛው ወለጋ ውስጥ የተገደሉ ያሉ አማሮችን አላነሳህም የሚል ነው። እኔ በአጠቃላይ ያለውን ነገር ነው የተናገርኩት እንጂ እከሌ እከሌ አላልኩም። ለጊዜው ይሄንን በየዘርፉ እንነጋገር ከተባለ ግን ምን እየተፈጸመ እንደሆነ የመጀመሪያ ደረጃ ኢንፎርሜሽን ይዘን መነጋገር እንችላለን። ስለዚህ አሁን እየተደረገ ያለው ምዕራብ ወለጋ ላይ፣ ምስራቅ ወለጋ ላይ፣ ሆሮ ጉድሩ ወለጋ ላይ እየተደረገ ያለው በአጠቃላይ የታጠቀ ኃይል ነዋሪዎች ላይ የሚያደርገው ጦርነት ነው። ዋና ግጭት ያለው ይሄ ነው። ታጣቂዎች ከየት የመጡ? ከአማራ ክልል የዘመቱ ታጣቂዎች መጥተው የሚዋጉት ጦርነት ነው ያለው። አሁን እኔ እናንተ ስንነጋገር ማለት ነው፣ እስከ አሁን ሰዓት ድረስ ከአማራ ክልል የመጡ ዘማቾች አሉ፣ የታጠቁ ሰላማዊ ህዝብን የሚያጠቁ በዚህ መሀል የአማራ ህዝብ ተጎድቷል፣ ያኛው ተጎድቷል። ጦርነት ከተነሳ ሁሉም ይጎዳል። ግን ያኛውን ለምን አላነሳም ላልከው፣ እኔ ጠቅለል ያለውን ነገር የተናገርኩት አማሮች መጎዳታቸውን አለመጎዳታቸውን ብዙ የጠለቀ ነገር ስለሌለው ወረራ ግን እንዳላቃል አንድ እሱ ነው። ሁለተኛው ኢትዮጵያ የሚል ነገር ለድርድር መቅረብ አለበት የሚለው ነገር የጉልበተኛዎች ነው የሚል እኔ ጉልበቱ እኔ አይታየኝም። በበኩሌ ለድርድር መቅረብ አለበት ያልኩት ምንድን ነው፣ ዶክተር ደረሰ ቅድም ያነሳው ነገር ነው። ተወዳዳሪ ተፎካካሪ የሆኑ ሀሳቦች አገሪቷ ውስጥ አሉ። ለጦርነት አገሪቷን የጋበዘው ይሄ ነው። ላለፉት ሀምሳ ስልሳ ዓመታት እሱ ነው። ይሄ ወደ ግጭት አመርቶ የማያልቅ ከሆነ ወደ ድርድር መቅረብ አለበት ያልኩት ለዛ ነው። መልካም አመሰግናለሁ። በነገራችን ላይ ታዳሚዎች ራሳችሁን አስተዋውቁ ጥያቄያችሁን ስታቀርቡ፣ ይህንንም ሌላውንም ግራና ቀኝ የሚታዩ ሀሳቦች እንዳሉ ይታወቃልና አንድ አይነት ሀሳቦች ብቻ በመድረኩ እንዳናስተናገድ ኋላ ላይ እንመጣለን። ለሁለተኛ ጥያቄያቸው ለሁለተኛ ጥያቄ እድል ስጥ። በተቻለ መጠን ራሳችሁን አስተዋውቅ። እሺ ቀጥሎ። ስሜት አምራት ብሬ ይባላለሁ። ያለኝ ጥያቄ ለአንዳችሁ ሊሆን ይችላል እና አሁን በዚህ ሰዓት ላይ ሆነን ስለ ሰላም መንገዶች ማውራት መጀመራችን ኦሮሚያ ውስጥ ጦርነት እየሆነ እያለ ትንሽ እንትን ይመስለኛል ማለት ነው። ትንሽ የተሳሳተ አካሄድ ይመስለኛል። ምክንያቱም የሚፈልገው ሰላም ኢትዮጵያ ውስጥ ከሆነ ሁሉም ቦታ ጦርነት መጀመሪያ መቆም አለበት። ስለዚህ ብዙ ሰዎች ዘመዶች ጓደኞች የተገደሉባቸው ቤታቸው የተቃጠለባቸው ሰዎችን አውቃለሁ ጫካ ውስጥ የሚኖሩ ቤታቸው ከቤታቸው ወጥተው ምናም ማለት ነው እና አንድም ቀን መንግስት አይናገርላቸውም ማለት ነው እና ይሄ ለእናንተ የምጠይቀው ይሄ አካሄድ የተሳሳተ አይደለም ወይ ኢን ዘ ሎንግ ራን ለሰላም ኮንዱሲቭ ይሆናል ወይ መልካም ግጭቶች ባሉበት ዘለቄታ ያለው ሁኔታ ሊመጣ ይችላል ወይ ነው የሚሉት። ምናልባት ወደ ስካይፕ እንግዶቻችን ሊሄድ አቶ አለማየሁ እርሶ ልጋብዝ ሁለት አለማየሁ አቶ አለማየሁ ፈንታ የግጭት አፈታት ተንታኝም ጭምር ስለሆኑ እግዚአብሔር ይመስለኛል ብላ እንግዲህ ኢትዮጵያ የገባችበት ግጭት እጅግ ከፍተኛ የሆነ ህገ መንግስታዊ ቀውስ ነው። ይሄ ተኩስ አቁም የምንለው ለዘላቂ ሰላም የመጀመሪያው ስቴፕ ነው እንጂ፣ የመጀመሪያው እርምጃ ነው እንጂ ዘላቂ ሰላም ያመጣ ማለት አይደለም። ነገር ግን ይሄንን አንድ እርምጃ ወስደን ወደ ዋናው ስቴጅ ስንመጣ የኢትዮጵያ ህገ መንግስታዊ ንድፍ ወይ ደግሞ ምንድን ነው? ምን ለማስፈለግ ነው ህገ መንግስታዊ አርክቴክቸር? አርክቴክቸሩ ሲንግል ፖይንት ኦፍ ፌይለር ነው ያለው። ይሄ በህገ መንግስት ቋንቋ አለ፣ በክላውድ ኮምፒውቲንግ ቋንቋ አለ። ሬዚሊየንት ኤንት የሆነ ዘላቂ ሰላም የሚያረጋግጥ የፌዴራል ስርዓቱ አባላት ተመጣጣኝ ቁጥር እና ተመጣጣኝ ሳይዝ ያላቸው ስመትርክል የሆነ ህገ መንግስታዊ ንድፍ ያለው ፌዴሬሽን ያስፈልጋል። ምንድን ነው ዘላቂ ሰላም ላይ ሊያመጣን የሚችለው ህገ መንግስታዊ ሪፎርም ነው። መልካም አመሰግናለሁ፣ አቶ አለማየሁ። በፌስቡክ ከደረሱን አንድ ሁለቱን እንመልከት። ዩናይት ስቴትስ በኦሮሚያ ያለውን ሁኔታ ለምን በዝምታ ማየት መረጠ? ይችላል አዩ ደሬሳ የተባሉ የአፋን ኦሮሞ አድማጭ ከፌስቡክ ገጻችን ላይ ያሰፈሩት ጥያቄ ለዚህ ቀጥታ ምላሽ የሚሰጥ አካል እዚህ መድረክ ላይ ባለመኖሩ የተጠየቀውን በውጭ ሀገር የሚኖሩ ኢትዮጵያውያን አስተያየት ነውና ጥያቄያቸውን መቀበላችንን ገልጠን ወደ ተከታዩ እናልፋለን። ጸጋ ተስፋ የተባሉ ሌላ አድማጭ ያሰፈሩት ጥያቄ ደግሞ እንዲህ ይነበባል የሕዝብ ጥያቄ መሰረት ያላደረገ በመሪዎች ብቻ የሚደረግ ስምምነት ግቡን ይመታል ይላል። ለዚህ ጥያቄ ምላሽ አሁንም ከስካይፕ መላሾቻችን ጋር ልቆይና እንግዲህ ስብጥሩን እያቀያየርኩ ሄዳለሁ። ዶክተር አለማየሁ አመሰግናለሁ። አመሰግናለሁ። ጥሩ ጥያቄ ነው። ጥያቄው ይሄ ነው። በኢትዮጵያ ውስጥ ወይም በመላው አፍሪካ ውስጥ ሁልጊዜ ሚስ የምናደርገው ይሄ ህዝቡን ያማከለ ወይም ህዝቡን ያሳተፈ አመለካከት የለም። ሁልጊዜ የኤሊቶች ነው። ኢቭን በኤሊቶች ደረጃ የአሁኑ ስምምነት የተደረገው ልክ እንደ ሌላኛው አፍሪካ ሀገሮች ውስጥ ሁሉም ሰላም ስምምነቱ ፈርሶ እንደገና ጦርነት ሪላፕስ ሊያደርግ ይችላል ብለን እየፈራ ነው ያለ እነዛም ደረጃ። ምክንያቱም አንዳንድ መሰረታዊ የሆኑ ስምምነቱን ጋራንት የሚያደርጉ ስምምነቱን ዘላቂ ሊያደርጉ የሚችሉ አንዳንድ መሰረታዊ የሆኑ ኢንስቲትሽናል የሆኑ ነገሮች አልተካተቱም እና ይሄ በጣም ያስፈራል ሪላፕስ ደግሞ ካደረገ ከነበረው ክራይሲስ የበለጠ ስለሚሆን ነው በዚህ ላይ አጽንኦት ማድረግ የፈለኩት። ላይ እና በፊቶቹ መካከል ቢሆን ማለት ብዙ ነገር ግልጽ አይደለም። ብዙ ነገር ለምሳሌ ምንድነው የውጭ ሀገር ኤርትራ ሀይል ማለት ነው የውጭ ሀገር ሀይል በኢትዮጵያ ውስጥ መኖሩ እያለ ያንን ማን ነው ኃላፊነቱ የሚወስደው በዚህ ሰላም ስምነት እንዲካተት? ማነው ሰላም ስምነቱ ኃላፊነቱን የሚወስደው እንጂ ምንም ነገር የለም። አሁን ከተስማሙ በኋላ ፌልፍም ከስልጣን ከወረደ መሳሪያውንም ከተፈታ በኋላ አንዱ ሀይል ሌላኛውን ለመደፍጠጥ ቢነሳ ምንድነው ጋራንቲው? እንግዲህ ግራና ቀኝ ሀሳብ የተለያየ ሀሳብ አላችሁ በሚል ነው ከተለያየ ማህበረሰብ ክፍሎች የጋበዝ ናችሁ የተለየ ሀሳብን ማስተናገድ ስለሚኖር ዶክተር ደረሰ እርሶን ላስከተል። ይመልሳለሁ። አመሰግናለሁ አሉላ። የየትኛውም ሀገር ዘመናዊ ፖለቲካ የሚመራው በልሂቅ ዲሞክራሲ የሚባለውን ስርዓት ከሌሎቹ ተመራጭ የሚያደርገው ብቸኛው ምክንያት ህዝብ የምንለው ልሂቆቹን ስለሚመርጥ፣ ስለዚህ ፕሪቶሪያም ላይ ኋላ ናይሮቢም ላይ በህዝባዊ ወያኔ ሀርነት የኢትዮጵያ ፌደራል መንግስት መሀል የተደረገው ድርጅት በሊቃን መሆኑ ሊያስገርም ይ ተፈጥሮ ነው። ህዝቡ የሚፈልገውን ነገር በተለይ መብቶች በተመለከ የግለሰብ መብትም ይሁን የወል መብት መንግስት ምን ያህል ስልጣን ኑረው የፌዴራል መንግስት መሆኑ የክልል መንግስት፣ የክልል መንግስታት ምን አይነት ቅርጽ ኑራቸው የሚለውን አይነት ዝርዝር ነገር ለመወሰን ግን ህዝቡ በህገ መንግስቱ ላይ ቀጥተኛ የሆነ ድምፁን ማሰማት ያ የጨዋታው ደንብና የጨዋታው ስርዓት በህዝብ ውሳኔ በህዝብ ምርጫ መደረግ አለ። ህገመንግስት የማስጠቀም ወይም የታደረገውን አሁን ያለውን ህገ መንግስት የማስተካከልም ከዛ ደግሞ አዲስ ስርዓት የማቋቋምም ነገር የምንለው በሙሉ በህዝብ ውሳኔ መጽደቅ አለበት። ኢትዮጵያ ውስጥ ብዙ ህገ መንግስቶች ከአፄ ኃይለስላሴ ጊዜ ጀምሮ ተጽፈዋል። በመንግስታት የጻፉና ህዝቡ ላይ ይጫናሉ እንጂ ህዝቡ ድምፁን ሰጥቶ ደግፎ አላፈ የመጨረሻ ህወሀት በ1983 ስልጣን ከያዘ በኋላ የፃፈንም ህገ መንግስት ጨም አቃለሁ። ይሄ ህገ መንግስት በጣም ውብ ነው፣ መብት የሚሰጥ አፈፃፀሙ ላይ ነው የሚሉ ብዙ ሰዎች አሉ። ግን እውነቱን እንነጋገር፣ ይሄ ህገ መንግስት በህዝብ ውሳኔ ሌጂትሜት የሆነ ሆኖ የመጣው ውል አይደለም። መልካም አመሰግናለሁ። አድማጮቻችን፣ ተመልካቾቻችን ዝግጅታችን ይቀጥላል። ከዚህ መሸጋገሪያ በኋላ እንመለሳለን።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የስቱዲዮ እንግዶቻችን አቶ ሄኖክ አበበ፣ ወይዘሪት መዓዛ ግዴ ና ዶክተር ኢታና ሀብቴ፣ በስካይፕ መስመር አቶ አለማየሁ ፈንታው፣ ዶክተር ደረሰ ጌታቸው ና ዶክተር አለማየሁ ብረዋሉ። አሁን ደግሞ በኢትዮጵያ የሚገኙ አድማጮቻችን ወዳደረሱን ጥያቄዎች ነው የምንሄደው። በቪዲዮ ከደረሱን መካከል የአንዱን እንከታተል። በሀገራዊ ስምምነቱ ከብሔርና ከማንነታቸው ባለፈ ለሀገራችን መሰረታዊ ለሆኑ የፖለቲካ ችግሮች ምን መፍትሄ አላቸው? ምንስ አስተዋጽኦ እያደረጉ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለይም ለተማሩት ወይም እሊት ለምንላቸው ነው። በዚህ የሀገራዊ ስምምነት አጀንዳ ውስጥ ምን አይነት የመፍትሄ ሀሳቦችን ወይም ጥናቶችን ለዚህ ለፖለቲካዊ ችግር መፍትሄ ይሆናል ብለው ምን አይነት የመፍትሄ ሀሳቦችን አዘጋጅተዋል ወይም ደግሞ አቅርበውልናል የሚል ነው። አመሰግናለሁ። ወይዘሪት መዓዛ ይህን ጥያቄ ለእርስዎ ነው የማድርገው። አመሰግናለሁ። መጀመሪያ ያው ከብሔራችሁ በዘለለ ማየት ትችላላችሁ የሚለው ይመስለኛል ጥያቄው። እሱን በማየት ኢትዮጵያ ሰላም እንዲኖራት ምን መደረግ አለበት የሚለው አይቲንክ ፋንዳሜንታሊ ይሄ ጥያቄ ችግር አለበት። ምክንያቱ ብሔር መጥፎ ነገር አይደለም። ባለፉት ሁለት አመታት እንዲሁም ለበጣም ብዙ ጊዜ ሲሰራበት የቆየ ተረክ ነው ይሄ ብሔርን እንደ መጥፎ ነገር ማየት እኔ ትግራዊቲ ሁኜን የተፈጠርኩት ሌላ ሰው መጥቶ የሰጠኝ ማንነት አይደለም። ስለዚህ ትግራዊቲ ሁኜ ኢትዮጵያ ውስጥ እንድኖር ከተፈለገ ትግራዊቲ መሆኔን እንድጠላ፣ እንድተው መደረግ የለብኝም። መፍትሄም ሊሆን የሚችለው እኔ ማንነቴን የሚቀበል አይነት ሀገር መኖር አለበት፣ የሚቀበል አይነት ስቴትን ሲስተም መኖር አለበት። ስለዚህ መጀመሪያ ሰላም እንዲኖር ከሆነ እኔ በማንነቴ ተከብሬ መኖር መቻል አለበት፣ እኔም እንዲሁ ሌሎች ብሔር ብሔረሰቦችን ማክበር ይኖርብኛል ማለት ነው። ስለዚህ ሰላም እንዲመጣ ከሆነ መጀመሪያውኑ የሰዎችን በተፈጥሮ ይዘነው የመጣው ማንነታችን መከበር መቀበል መቻል አለበት ስቴቱ ማለት ነው። ሁለተኛው መፍትሄ ሊሆን ይችላል ምንድን ነው ለሚባለው ጥያቄ መጀመሪያ መፍትሄ ሊሆን የሚችለው አካውንታብሊቲ መኖር አለበት። አካውንታብሊቲ ከመምጣቱ በፊት ግን የተሰሩ ግፎች፣ የተፈጸሙ በደሎች፣ የሕግ ጥሰቶችን አክኖሌጅ ማድረግ አለብን። ትግራይ ውስጥ የተፈጸመው የዘር ማጥፋት ጆኖሳይድ ነው። እሱን አክኖሎጅ ካላደረግን እሱን ካልተቀበልን እሱን ወደ ኋላ ትተን እንደው ያለፈውን ነገር ዝም ብለን ሸፋፍነ ነው እንለፍ ከተባለ ዘለቃዊነት ያለው መፍትሄ አይመጣም። ሁለተኛው ነጥብ መጨመር እፈልጋለሁ ይሄኛው በጣም የሚያስፈልግ ስለሆነ ነው። ከተጠያቂነትና ከፍትህ በተጨማሪ አሁንም መሬት ላይ እየተደረገ ያሉትን ግፎች መቀበል መቻል አለብን። ኤርትራ አሁንም ትግራይ ውስጥ ነው ያለችው። ኤርትራውንም ሽሬ እንዲሁም የወስተርን ትግራይ ላይ እስካሁን ድረስ ሲፈጽሙት የነበሩት ግፎችን እየፈጸሙ ነው ያሉት። ህዝብ እየገደሉ ነው፣ ሴቶችን እየደፈሩ ነው፣ ንብረት እያወደሙ ነው። የአማራ ስፔሻል ፎርስም አሁንም ትግራይ ውስጥ ነው ያለው። ስለዚህ እነዚህ አካሎች የማይመለከታቸው ቦታ ውስጥ ገብተው ሲሰሩት የነበሩትን ወንጀሎች ካላቆሙና ካልወጡ መፍትሄ ሊገኝ አይችልም። መልካም። እንግዲህ ግራና ቀኝ ቅድም እንዳልኩት የሁላችሁንም ማሳብ ማምጣት አለብን። ና ይሄን ጥያቄ ለሁላችሁም ላድርግ። አንድ የማንነትን ወይም የብሔር ማንነትን ማጥላላት ወይ ውድቅ ማድረግ ሳይሆን እሱን ይዞ ከዛ በላይ መሆን ይቻላል ወይ፣ ስለ ሌሎችም ማሰብ ይቻላል ወይ በሚለው መንፈስ ምናልባት የተለየ ሀሳብ ካለት አቶ ሄኖክ ያ። አመሰግናለሁ። ቀደም ብለውም በተነሱት አንዳንድ ጥያቄዎችን ለመናገር እፈልጋለሁ። አንድ አርቲክል ጽፌ ነበር ዊች ኢስ ላይክ የኢትዮጵያና የትግራይ ጦርነት ዳብሌጅ ዲስዋርድ ነው ኢትዮጵያ ላይ እንትን ያለ በሁለት ስል የሆነ ቢላ ነው። አንድ ትግራይ ቢሞትም ኢትዮጵያ ናት እየተጎዳች ያለች። ከዚህኛውም አንድ ወታደር ቢሞትም ኢትዮጵያ ናት እየተጎዳች ያለች። በምንም መልኩ ብንሄድ ኢትዮጵያ ናት እየታረደች ያለች። አሁን ልናስብ የሚገባ እገሌ ሞተ እገሌ ሞተ ከሚለው መንፈስ መውጣት መቻል አለብን። እዚህ ያለን ከማን ጋር ነው? ኢትዮጵያዊ ካልሆኑት ጋር ነው። አብረን እየኖርን ያለ ሰው ኢትዮጵያ ያለ ሀገር መተን ኢትዮጵያ ካልሆኑት ጋር አብረን ተወዳጅተን እየሰራን እየኖርን ባለበት ሰዓት ውስጥ እዛኛው ኢትዮጵያ ሀገራቸው ውስጥ ግን አፈር ገፍተው የሚኖሩ ገበሬዎች አይ እገሌ ነው የሞተ ሰው ስለሌሎ አልጨነቅም ማለት አለብን ወይ? ልጁ አሁን ጥያቄ ሲያነሳ ከብሔራችሁ በዘለለ መንገድ አንድ ሰው ምክንያታዊ ከሆነ ሰብአዊነት የሚሰማው ከሆነ ቋንቋ፣ ሃይማኖት ወይም የሚባሉ የማንነት አይደንቲፋይ ማድረጊያ ነገሮችን ብቻ ይዞ መቀጠል የለበት። ከዛ በተሻገረ መንገድ ለሰው ልጆች በሙሉ ወይም ለኢትዮጵያውያን በሙሉ ሀዘኔታን ሊያሰማ ይገባል በሚል ነው መታየት መቻል ያለበት ማለት ነው። ከዛ እኛ ሁላችንም እየሞትን ስለሆነ ምክንያቱም የትም አይወስደንም እገሌ ብቻ ነው የሞተ ብለን የአንድን ቡድን መሞት ብቻ የምናስተጋባ ከሆነ መፍትሄ ልናመጣ አንችልም ነው። ሁሌ ማልቀስ ነው። ዛሬ አንድ ቡድን ያለቅሳል፣ ነገ ሌላው ቡድን ያለቅሳል፣ ከነገ ወደ ሌላው ቡድን ያለቅሳል። የልቅሶ አዙሪት ውስጥ ነው ልንገባ የምንችል ነው። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን የአንዳችን ሕመም ለሌላችን ሕመም ሊሆን ይገባል ነው። በተለይ ውጭ ሀገር ያለን ሰዎች የሰው ሀገር ላይ፣ የሰው ዲሞክራሲ ላይ፣ የሰው ኢኮኖሚ እየተጠቀምን እያለን ሀገራቸው ውስጥ የሚኖሩ ማህበረሰቦች ግን ያንን እድል እንዲያገኙ መንፈግ የለብንም ነው። ምናልባት አንድ አንድ ነገር ማለት እፈልጋለሁ። በጣም ባጭሩ ያደርገው እሺ፣ አይ ኤርትራ ተመልሳ ስላለመውረሯ የሚለው ፕሪቶሪያ ላይ ምናልባት ዶክተር ያነሱት ጥያቄ ስላለ ነው። የፕሪቶሪያ አግሪመንቱ ላይ ከታየ የኢትዮጵያ መከላከያ ሰራዊት ከሀገር ውስጥ እና ከውጭ የሚደርሱ ትንኮሳዎችን ለማስቆም መብትና ግዴታ አለበት የሚል አንድ አንቀጽ አለ እና ሁሉም ነገር የኢትዮጵያ መከላከያ ሰራዊት ኃላፊነት ነው ሊሆን የሚገባ እንጂ የአንድ ክልል ጉዳይ ወይም የአንድ ቡድን ሀይል ብቻ መሆን የለበትም ነው እና አለ መፍትሄ ለማለት ነው። መልካም ግራና ቀኝ ሀሳቦችን አስተናግደናል። ሌሎች ጥያቄዎችም ስላሉ በሌላ ጥያቄ ለቀራችሁ ትመለሳለሁ። ሌላ የአድማጭ ጥያቄ እንከታተል እና ጥያቄዎቹ እንዳግባቡ ዶክተር ኢታናም በስካይፕ ያሉ ሌሎች እንግዶቻችን የሚመልሳሉ። በቪዲዮ ወደ ቀረበው ሌላ ጥያቄ እንለፍ። በአገራችን ሰላም ውስጥ ዳስፖራዎችም ገብቶ የእምነት አባቶችን ጠይቆ ሰላሙን ለማረጋጋት ምን አይነት ነገሮችን ሊያመቻቹ ይችላሉ? የምል ጥያቄ አለ። መልካም ወደ ስቱዲዮ ያላችሁትን ላጠናቅና ወደ ስካይፕ መለሳለሁ። ዶክተር ኢታና በአጭሩ ለመመለስ እኔ አሁን ችግሮቹን ስናወራ በምኞት እንዳንዋጥ ነው የኔ ፍራቻ። የምንመኘው ነገር አለ አንደኛ ሰላም ነው ምንመኘው። አሁን ወንድሜ ስካይፕ ላይ ያወራው ስለ ኢኮኖሚ እድገት ነው፣ ችግር በጣም ስለበዛ ስለ ኢኮኖሚ ነው ያወራው። ሰላሙንም በተመለከተ ምን ልትረዱ ትችላላችሁ ነው አሁን እኔ በምኞት እንዳንዋጥ ብዬ ንግግራችንም የፈራሁት ምንድነው እየተነጋገርን ያለ ነው ሉዓላዊነቱ ስለተሰበረ ሀገር ነው ስለተረበሸ አገር ነው። አሁን የኢትዮጵያ ድንበር የቱ ጋ ነው ያለው? የሚታወቅ ነገር የለም። የኢትዮጵያን ጉዳይ እኮ ከዚህ በፊት ግጭትም ቢኖር፣ ሰላምን ቢኖር የሚወስነው አብዛኛውን ማዕከል ላይ የተቀመጠ ኃይል ነበር። በጣም ትልቁ ችግር ሉዓላዊነቷ እንዲሰበር ምክንያት የሆነው ማዕከል ላይ መንግሥት ነው ተብሎ ስም ተሰጥቶት የተቀመጠ ኃይል መሆኑ ነው። ዜጎች አሁን የሚያለቅሱበት የሚጠይቁት ጥያቄ አብዛኛው ያለው በዚህ የተሰበረ ሉዓላዊነት ላይ ቆመን ምኞት ማውራቱ ብቻ ሊረዳን አይችልም የሚል ፍራቻ አለኝ። ሁለተኛ ላይ የብሔርን ነገር አልፋችሁ የሆነ ነገር ማድረግ ትችላላችሁ ለሚለው ጉዳይ የአገሪቷ ዋና ችግር ምንድን ነውና ነው፣ አሁን አገሪቷን እያመሰ ያለው ነገር ምንድን ነውና ነው። ስለዚህ ይህንን ነገር ከመንገድ ለማንሳት ራሱ ንግግር፣ ድርድር፣ ክርክር ያስፈልጋል ያልኩት ለዚህ ነው። ወደ ተመልካቾች የስቱዲዮ ታዳሚዎቻችን ልመለስ ጥያቄዎች ልውሰድ። እርስዎ ማይክሮፎን የያዙ አሉ። እሺ፣ እባክዎን አየሁ። ብርሃን እባላለሁ ከዋሽንግተን ዲሲ አካባቢ። የመጀመሪያ ጥያቄ ቀጥታ ለማዕዛ ይሆናል። ማዕዛ ከጦርነቱ በፊት ወይ ከለውጡ በፊት በጣም ጥሩ ስራ ስሰሪ አውቃለሁ። ይኩኖ መሰል የሚባለ ኦርጋናይዜሽኑ ለሴቶች መብት ተሟጋች ነበርሽ ና አሁን ምን ሆነ ምን አልሆነ ሳይሆን የኔ ጥያቄ የሰላም መንገዶች ስለሚል ስለ ወደፊቱ ይሆናል የኔ ጥያቄ። ለትግራይ ሴቶች ላይ ለሚደረገው በደል በኢህአዴግ ጊዜ በነበረ ጊዜ ላይረግሹን ነገር አሁን ወደፊት የመቀጠል ሀሳብ አለሽ ሆይ? ምክንያቱም አንዳንድ ጊዜ ሰላም እስኪሰፍን ድረስ ብቻ መጠበቅ የለብንም እስከ መጨረሻ ምክንያቱም ሴቶች መጎዳዳቸውን አያቆሙም። በየቦታው አለና ሂውማኒቲ፣ በፖለቲከኛ አይን ሳይሆን በሂውማኒቲ አይን ሳይሽ ደግሞ አዩ ዊሊንግ። አሁን ይሄኛውን የምታደርጊውን ተግባር ከሌላ ከአማራ ከአፋር ከኦሮሞ እህቶችሽ ጋር አብረሽ መስራት ትችያለሽ ወይ? እንደዚህ አይነቱን ነገር አመሰግናለሁ። እንደ አጋጣሚ ሆኖ አላወቅሽውም ይሆናል እንጂ የሆንም ብቻ ሳይሆን ስቄ ስኮላርስ የሚባል ሌሎች ሴቶችን ማብቃት ላይ የሚሰራ ድርጅትም መስርተን ነበር። አዲስ አበባ ዩኒቨርሲቲ ውስጥ ለሚኖሩ ኢኮኖሚክሊ ዲስ አድቫንቴጅ ለሆኑ ሴቶችን በትምህርት እነሱን ለማብቃት ብለን ከሌሎች ጓደኞች ጋር ሆነን የመሰረት ነው ነገር አለ። አለመታደል ሆኖ ይህ ልክ የትግራይ ጄኖሳይድ ሲጀመር አብሬ አብራቸው ሰራ የነበሩ ፌሚኒስቶች አብራቸው ሴቶችን ለማብቃት አብረን ስንሰራ የነበሩ ሴቶች የትግራይ ሴቶች ላይ ነው የዘመቱት። ትግራይ ውስጥ አንድ ሕፃን ልጅ ስትደፈር ኤቪደንስ አላችሁ ወይ እያሉ ነው ሲጠይቁን፣ የነበረው እንግዲህ ሲደፍሯት ቪዲዮ እየቀረጹ እንደነበር አይተናል ሁላችንም። ግን በሰአቱ የኢትዮጵያ መንግስት ትግራይን ኮምፕሊትሊ ከኮሚዩኒኬሽን አውት ስላደረጋት እሱን ኤቪደንስ ማቅረብ አንችልም። ስለዚህ ለሴቶች መብት ያለኝ ተሟጋች ያለኝ አቋም እስከወዲያ አሁን አይደለም፣ ከድሮ ጀምሮም ሴት የትም አለም ውስጥ ትኑር ሳብጅኬት ስለምትደረግ እነሱን ኢምፓወር ለማድረግ ስሰራ ቆይቻለሁ። አሁንም ማይ ፌሚኒዝም ኢዝ ኖት ዲፐንደንት ኦን ማይ አይደንቲቲ ብቻ አይደለም ለሴቶች ሁሌ መቆም አለሁ። ግን ይሄ ማለት ትግራይ ውስጥ ያለችውን ሴት ትግሬ ስለሆነች ሴት ስለሆነች ብቻ ሳይሆን ትግራዊቲ ስለሆነችም ጭምር በደል እሷ ላይ ስለደረሰ እንድጠፋ ማኅፀኗ ደግሞ ሰው እንዳይወልድ ዘሯ እንዳይቀጥል ስለተደረገ እሷ ላይ ስለሚደርስ ስቃይና በደል ግን ጩኬ ይናገራለሁ። ከአሁን በኋላ ምሰራለሁ። አሁንም እየሰራው ነው ማለት ነው። አሁን የጠየቅሽኝ አንቺ ጥያቄ በጣም ብዙ ሰዎች ይህንን አድረስ ማድረግ ስለምፈልግ ነው። ጦርነቱ ጀኖሳይዱ ከመጀመሩ በፊት ትግራይ ውስጥ ስንሰራ የነበር ነውን ስራ በኋላ ሴቶች ሲደፈሩ የትግራይ ወንዶች እኮ እንዲሁ ተፈጥራቸው ደፋሪዎች ናቸው የሚለውን ናሬቲቭ ፑሽ ለማድረግ የኔን ኢንተርቪው የእኛን ስራ ተጠቅመውበታል። ይሄች ፋንዳሜንታል ሆኑ ችግር አለው። ግጭት ላይ የሚፈጠሩ የሴቶች መደፈርና ኖርማል ሴቲንግ ላይ የሚፈጠሩ የሴቶችን መዳፈር ሁለት የተለያዩ ነገሮች ናቸው። አካደሚክልም በፊሎዞፊም ሁለት የተለያዩ ነገሮች ናቸው። ዓለም ውስጥ እዚህ ቁጭ ብለን እኛ ስንነጋገር አብዛኛው ሴቶች ተጨቁኖ ነው የሚኖሩት የትም ሀገር ውስጥ እዚህ ሀገርም ሌላ ሀገርም። ትግራይ ውስጥ የነበረው እንቅስቃሴ ትንሽ ለየት የሚያደርገው ምንድን ነው? እንደኔ ያሉ ሴቶች መብት አግኝተው ሴቶች ላይ የሚደርስ ማንኛውም አይነት ሰብጂኬሽን ልክ አይደለም ብለን ለመናገር የሚያስችለን መድረክ ነበር። የሚያስችለን ሶሳይቲ ነበረን። ሴቶች ላይ የሚደርሱን ጥቃቶች ልክ አይደሉም ብሎ እኛን የሚደግፍ ለመነጋገር ፍቃደኛ የሆነ ህዝብ ስለነበር ነው እኛ ወተን መናገር የቻልነው። ወይዘሪት ማዛ አመሰግናለሁ። የመጨረሻው ጥያቄ እንደ ሰው ሁላችሁንም ራሳችሁን የምትጠይቁት ሊሆን ይችላል። ዘላቂ ሰላም ፍለጋው ከግለሰብ አስተሳሰብ ሊነሳና ምናልባትም መለስ ብሎ ራስን የመጠየቅ እድል ጭምር ይሰጥ ይሆናል። ይሄ ሁሉ ግን ለምን የሚል ነው ባለፉት ሁለትና ሶስት ዓመታት የታየው ለማመን ከሚችሉት በላይ የሆነ ጭካኔ ምንጩና ዓላማው በእርግጥ ምንድን ነበር? ምንም ይሁን ማን ዓላማው ወይም ምክንያቱ፣ ሌላ መንገድ አይኖረው ይሆን? በመጨረሻው የፈለጉትን ማስገኘት ይቻላል ወይ? ከዛስ? ለዚህ ጥያቄ በስካይፕ ከሚገኙት እንግዶቻችን የመመለስ እድል አላገኙት። ለአቶ አለማየሁ ፈንታውና ለዶክተር ደረሰ እድል ሰጣለሁ። አቶ አለማየሁ መጀመሪያ ታንክ ዩ አሉላ፣ ብዙ ሀሳብ ሳልሰጥ ብዙ ጉዳዮች ለተንሸራሸሩ አድሬስ ማድረግ የምፈልገው አለባብሰው ቢያርሱ በአርም ይመለሱ ይባላል እና ውይይቱ የተጀመረ አይመስለኝ በተደጋጋሚ የምንሰማው ነገር ከዚህ ስቱዲዮ ኦዲየንስ ውስጥ ካሉትም መድረክ ላይ ተናጋሪ ካሉትም አንድ ሃንጋፕ ያደረግንበት አንድ አይዲያ አለ። ኢትዮጵያን ከአገዛዝ መነጠል እንችላለን ወይ? ጋምቤላ ጄኖሳይድ፣ ትግራይ ጄኖሳይድ፣ የአማራ ጄኖሳይድ ወዘተ ወዘተ፣ በኢትዮጵያ ስልጣን ላይ በወጡ አገዛዞች የተፈጸሙ ወንጀሎች ናቸው። ኢትዮጵያ የምትባል ኤንቲሲ አብስትራክት ኤንቲሲ የፈጸመችው ወንጀል አይደል። ኢትዮጵያ የምትባል ኤንቲሲ ካልፈረሰች የዘር ጭፍጨፋ አይቆም የሚባል አንድምታ አለው። አይዶንጌር ዘላቂ ሰላም ማምጣት የሚቻለው ፍትሃዊ የሆነ ስርአት አቶ አለማየሁ ተቋርጠዋል። ዶክተር ደረሰ የመጨረሻው እድል የርሶ ነው። አመሰግናለሁ። አሉላ በሁለተኛ ዓለም ጦርነት ወደ አርባ ሚሊዮን ሰው ሞተዋል። ብዙ ሀገራትና ዜጎች ያልቀዋል። ግን የዘርፍ እጅት ወይም ሆሎካስት ጄኖሳይድ ደረሰበት የተባለው የአይሁድ ህዝብ በስድስት ሚሊዮን አይሁዶች መጥተዋል። ጦርነት ሲደረግ በጦርነት ጊዜ በሲቪሊያን ላይ የሚደረግ አትሮስቲስ አለ። ወይም መንግስታት የጦር አዋጅን አልፈው የሚፈጽሟቸው የጦር ክራይምስ የሚባለዋል። አንዳንድ ጊዜ አንድ ቦሳ ታርጌትን ሊሆን ይችላል። ኤትኒክ ክሌንዚንግ እንለዋለን። ወይም ጅምላ የህዝብ እጅት ወይም ጀኖሳይድ የሚባል አለ። እነዚህ ሁሉ ድንበራቸው የትኛው ነው የጦር ወንጀል፣ የትኛው ነው ጄኖሳይድ፣ የትኛው ነው ኤትኒክ ክሌንዚንግ የሚለውን ለመተርጎም አይደለም ሰፊው ህዝብ፣ የህግ አዋቂዎች እራሱ ሲሟገቱበት ነገር አሁን ወንድሜ አቶ አለማየሁ ፈንታው እንዳለው ትግሬው ጄኖሳይድ ደርሶብኛል ይላል። አኝዋኩ ጄኖሳይድ ደርሶብኛል ይላል። አማራው ጄኖሳይድ ደርሶብኛል ይላል። ኦሮሞው ከምኒልክ ጊዜ ጀምሮ ጄኖሳይድ ደርሶብኛል ይላል። ሁሉም ሞች ያለው ሁሉም አልቅ ያለው ህዝቤ ተጎድቷል ማለ ሁሉም ቪክትም እንደ ኢትዮጵያ እንደ ሀገር ይሄንን ወንጀል ይሄንን ህመም ይሄንን እልቂት ከየጊዜው የሚያመጣው ምንድን ነው ስንል አቶ አለማየጥሩ አርጎ አስቀምጦታል። ሀገረ መንግስቱ አገዛዝ መሆኑን በዜጎች መብትና እኩልነት ላይ እና በመንግስት ደግሞ ለዜጎች ስልጣን ታዛዥ ነው በዚህ ላይ እየተመሰረተ አለመሆኑ እኔ የሚገርመኝ ነገር ይህን ያህል ሁላችንም ለወገናችንና ለብሔረሰባችን የምንቆመውን ያህል አጠገባችን ያለው ሰው እልቂት ኤምፐታይዝ ማድረግ የማንችልበት ምክንያት እና ሀገር ደግሞ ለሁላችን የሚበቃ ፍትህ፣ በኩልነትና በዴሞክራሲ ላይ የሚቆም ሀገር አድርጎ ይህንን የማያልቅ የበደልና የተጠቂነት ስሜት የምንቆርጠው መቼ ነው? መቼ ነው ሰው ምን መልካም አመሰግናለሁ። አመሰግናለሁ። መቼ ነው ሰው ምን ሆነው ብለዋል። እንግዲህ የሚያነጋግር ነው። ብዙ ጥያቄዎችም ይቀጥላሉ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት መዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንም በትግስት ከአንድ ሰዓት ተኩል በላይ ለፈጀ ጊዜ በንቃትም ተሳትፏችሁ አንዳንዶቻችሁም ጥያቄያችሁን ማስተናገድ ሰዓታችን እስኪያጥርን ድረስ በመቆየታችሁ ይሄ ውይይት ይቀጥላል። በሌሎች መሰል ዝግጅቶች መልሰን እንጋብዛችኋለን። ለጥሩ ጊዜያችሁ ለተሳትፏችሁም ጭምር እናመሰግናለን። እግዜር ይስጥልን። ተመልካቾቻችን ዝግጅታችን እዚህ ላይ ተጠናቋል። መልካም ጊዜ።